በአፋር ክልል አዋሽ ሰባት በእስር ላይ የነበሩት የአውሎ ሚዲያ እና የኢትዮ ፎረም ጋዜጠኞች ተለቀዋል። የኢትዮ ፎረም እና የአውሎ ሚዲያ አራት ጋዜጠኞች እያንዳንዳቸው በአምስት ሺህ ብር ዋስትና በትናንትና ዕለት የተፈቱ ሲሆን የአውሎ ሚዲያ ሌሎች አስር ባልደረቦች ደግሞ ከሳምንት በፊት ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ኬኔዲ አባተ ዝርዝሩን ይዟል። ለሰባት ሳምንታት ያህል በእስር ላይ የቆዩት የአውሎ ሚዲያና የኢትዮ ፎረም ዩቲዩብ ጋዜጠኞችና ሌሎች ባልደረቦች በተለያዩ ጊዜያት ከእስር ተለቀዋል። በዩቲዩብ ዘገባዎችን የሚሰሩት የኢትዮ ፎረም ጋዜጠኞች ያየሰው ሽመልስና አበበ ባዩ እንዲሁም የአውሎ ሚዲያ ጋዜጠኞች በቃሉ አላምረውና ፋኑኤል ክንፉ በትናንትናው ዕለት በዋስትና የተፈቱ ሲሆን የአውሎ ሚዲያ ተጨማሪ አስር ባልደረቦች ደግሞ ከአስር ቀናት በፊት ነሐሴ ሶስት መፈታታቸውን ቪኦኤ አረጋግጧል። ትናንት የተፈቱትን አራት ሰዓት የአውሎ ሚዲያ እና የኢትዮ ፎረም ጋዜጠኞች የምርመራ የጊዜ ቀጠሮ ጉዳይ ሲመለከት የቆየው አዋሽ ፈንታሌ ወረዳ ፍርድ ቤት ነሐሴ አስር በዋለው ችሎት እያንዳንዳቸው በአምስት ሺህ ብር ዋስ እንዲለቀቁ መወሰኑን ጠበቃቸው ታደለ ገብረ መድህን ለቪኦኤ ገልጸዋል። በትናንትናው ዕለት ከእስር ቤት ወጥተው ከቤተሰቦቻቸው ጋር መቀላቀላቸውንም ጠቁመዋል። ከሳምንት በፊት አስር ሰዎች ተፈታ አቤት ኮርፖስ ካቀረቡ ሁላቸው ውስጥ አራት ቆይተው ነበር። አራቱ በአምስት ሺህ ብር ዋስና እንዲወጡ ሰኞ ሰኞ ነው። ከሳምንት በፊት የተለቀቁት ሌሎች የአውሎ ሚዲያ አስር ባልደረቦች ደግሞ በመታወቂያ ካርዳቸው መፈታታቸውን የተገለጸው። አስራ ሁለት የአውሎ ሚዲያ ጋዜጠኞችና ሌሎች ባልደረቦች በፌዴራል ፖሊስ በቁጥጥር ስር የዋሉት ሰኔ 23 2013 ዓ ም ሲሆን የኢትዮ ፎረም ሁለት ጋዜጠኞች ደግሞ ሰኔ 24ና 25 ነበር። በቁጥጥር ስር የዋሉት ጋዜጠኞቹና ሌሎች ባልደረቦቻቸው ከታሰሩ ከሶስት ሳምንታት በኋላ ፖሊስ ተጠርጣሪዎቹን በቦታ ጥበት ምክንያት ወደ አዋሽ ሰባት ወስዶ ማሰሩን ማስታወቁ ይታወሳል። ሁለቱ የዩቲዩብ ሚዲያዎች ጋዜጠኞችና ሌሎች ባልደረቦች መታሰራቸውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ባወጡት መግለጫ ጉዳዩን እየተከታተሉ እንደሚገኙ አስታውቀው እስረኞቹ ፍርድ ቤት እንዲቀርቡ አሊያም እንዲለቀቁ መጠየቃቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።